የባህል መድረክ ስምህ ማን ነው? ስሜ ወልድ ኢየሱስ። የዓለማዊ ስምህስ? ያው የዓለማዊ ስም ሌዮናት ነው። ሙሉ ስምህን ተናገራ። እሺ ሌዮናድ ባህ። እና ኢትዮጵያዊ ነህ? ጀርመናዊ ነህ? ያው በልቤ ሀበሻ ነኝ፣ ግን በዜግነት ጀርመናዊ ነኝ። ኢትዮጵያ ሄደህ ነበር? አዎ። ስንት ጊዜ ቆየህ? ለሁለት ወር። በርሊን ትጸልያለች፣ ታከብራለች፣ ትባረካለች፣ ትደንሳለችም ተብሎላታል። ባለፈው ሳምንት ከሁለት መቶ ሺህ በላይ ሰዎች የታደሙበትና ለአምስት ቀናት የዘለቀውን የወንጌላዊት ቤተ ክርስቲያን ቀንን ያስተናገደችው የጀርመን መናገሻ ከተማ በርሊን። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ ቀደም ሲል ያደመጣችሁት አጠር ያለ ቃለምልልስን የሰጠን ጀርመናዊው ሊዮናርድ ባህ አሊያም ደግሞ የበርሊኑ ቅዱስ አማኑኤል ቤተክርስቲያን ዲያቆን ወልደ ኢየሱስ በርሊን ላይ ተዘጋጅቶ በነበረው የወንጌላዊት ቤተክርስቲያን በዓል ላይ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክሎ ስለ ቤተክርስቲያኒቱ፣ ስለ ታሪኳ፣ ስለ ባህሉ ለታዳሚው ሲገልጽ ከነበሩት ኢትዮጵያውያን መካከል አንዱ ነበር። እንደተናገረው ልቡ አበሻ ይሁን እንጂ ትውልዱ እድገቱ እዚሁ ጀርመን ነው። በዕለቱ ዝግጅታችን የቀድሞውን የዩናይትድ ስቴትስ አሜሪካ ፕሬዚዳንት ኦባማን ጨምሮ በርካታ ታዋቂ ፖለቲከኞች፣ የተለያዩ የሃይማኖት ተቋማትና የግብረ ሰናይ ድርጅቶች የታደሙበትን የጀርመኑን የወንጌላዊት ቤተክርስቲያን ቀን ምንነትና አከባበሩን እንቃኛለን። መልካም ቆይታ ዘንድሮ በርሊን ለአምስት ቀናት በድምቀት የተከበረው የወንጌላዊት ቤተ ክርስቲያን በዓል ለየት የሚያደርገው የዛሬ አምስት መቶ ዓመት የሮማ ካቶሊካዊት ቤተ ክርስቲያን ህግጋቶችን በመቃወም ዘጠና አምስት ጭብጥ የዝርዝር ሀሳቦችን ያቀረበው ጀርመናዊው ማርቲን ሉተር በካቶሊክ ቤተክርስቲያን ላይ ተሃድሶን አድርጎ ፕሮቴስታንት የተሰኘውን ሃይማኖት የመሰረተበት ዓመት መታሰቢያ በመሆኑም ነው። ማርቲን ሉተር የዛሬ 500 ዓመት በምስራቃዊ ጀርመን ዛክሰን አንሃልት ፌዴራላዊ ግዛት ቪተንበርግ በምትባል ትንሽ ከተማ በሚገኝ የካቶሊክ ቤተክርስቲያን አምድ ወይም በር ላይ የያዛቸውን የለውጥ ህግጋቶች ለጥፎ ተቃውሞውን ያሰማበት ከተማ በመሆኑም ዝግጅቱ እንደ በርሊን ሁሉ በትንሿ ቪተንበርግ ከተማም በዓሉ ተከብሯል። የበርሊን ደብረ ገነት ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ መላከ ገነት አባ ብርሃነ መስቀል ተድላ እንደነገሩን የዘንድሮው በዓል ለየት ያለ ነበር። የጀርመን ወንጌላዊት ቤተክርስቲያን በየሁለት ዓመቱ አንድ ጊዜ የምታከብረው የቤተክርስቲያን ቀን ተብሎ የሚከበር በዓል አለ። በዘንድሮ ዓመትም ያው በዓል ነው። ከሌሎቹ ጊዜያት የተለየ የሚያደርገው የዘንድሮው ማለት ነው። ማርቲን ሉተር ቪተንበርግ ወይም ደግሞ ሉተር ሽታት ቪተንበርግ በሚባል ቦታ ላይ በካቶሊክ ቤተክርስቲያን ላይ የነበረውን የተለየ ሀሳብ ያቀረበበት አምስት መቶኛ ዓመት ስለተከበረ የተለየ የሚያደርገው ይሄ ነው እና በሌሎቹ ጊዜያትም ከሚከበሩት በዓላት በተለየ ሁኔታ ነው የተከበረው። ምክንያቱም የሕዝቡን ብዛት ሲታይ፣ የነበሩት ዝግጅቶች ሲታዩ፣ ሰፋ ያሉ ነበሩ እና እንግዲህ አንዱ የሚለየው ነገር ይሄ ነው። በመግቢያ ላይ ያደመጣችሁት ጀርመናዊው ሊዮናርድ ባህ በዚህ ዝግጅት ላይ የኢትዮጵያን ኦርቶዶክስ ቤተክርስቲያንን ወክሎ ከተሳተፉት በርካታ ኢትዮጵያውያን መካከል አንዱ ነበር። በበርሊን የተከበረው የቤተ ክርስቲያን ቀን እጅግ ደማቅና ጥሩ ነበር። በዚህ በዓል ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ራሱን የሚያስተዋውቅበት ሁለት ቦታዎች ነበሩት። የኢትዮጵያን ቤተ ክርስቲያንን ባህልን ለመተዋወቅ ወደዚህ ቦታ ብዙ ሰዎች መጥተው ነበር። የአብያተ ክርስቲያናቱ ልዑካን የኢትዮጵያ ባህላዊ ቡናን፣ ምግብን ሁሉ አቅርበው ነበር። ስለ ኢትዮጵያ ቤተ ክርስቲያን ታሪክ፣ እምነትና ባህልን የሚገልጽ ህትመትንም ለእድምተኛው አድለናል። ብዙ ሰዎች ስለ ቤተ ክርስቲያኒቱ በርካታ ጥያቄዎችንም ጠይቀው በዝርዝር ለሁሉም ጥያቄዎች መልስ ሰጥተናል። ዘንድሮ ጀርመናውያን ባከበሩት የወንጌላዊት ቤተክርስቲያን ቀን ዝግጅት ላይ ከ200 ሺህ በላይ እድምተኞች ተገኝተዋል። በዝግጅቱ ላይ ደግሞ ከሺህ በላይ ተቋማት ተካፍለዋል። ጀርመናውያን ኢቫንጌሌሸር ኪርሽን ታክሲሉ የሚጠሩት የወንጌላዊት ቤተክርስቲያን ክብረ በዓል አጀማመርን የሚነግሩን በጀርመን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኃላፊ ሊቀ ካህናት ዶክተር መራዊ ተበጅ ናቸው። ኤቫንጌሊሽ የክርስቲያን ታግ የሚባለው ማለት ነው ወንጌሎች ቤተክርስቲያን ቀን የሚከበረው በየሁለት ዓመቱ ነው። ለዚህ ታላቅ በዓል መነሻ የሆነው ሁለተኛው ዓለም ጦርነት ነው። በሁለተኛው ዓለም ጦርነት ጊዜ ያው በአውሮፓ በተለያዩ አለማትም ጦርነት ተነስቶ ብዙ ሕዝብ እንዳለቀ በተለይም ደግሞ አይሁዶች እንደተጨፈጨፉ የታወቀ ነገር ነው። ሆኖም ከእንግዲህ ወዲህ ጦርነት ይብቃ ለማለት የሰላም ጥሪ በማስተላለፍ በተለይ ጀርመን ወንጌላውያን ቤተ ክርስቲያን ተጠሪዎች የሆኑ አባቶች እንደዚሁም ፖለቲከኞች፣ ፕሮፌሰሮች፣ ሃይማኖት ሰዎች በአንድ ላይ በመሰባሰብ የእልቂት ጊዜ እንዴት እንዲቆም ለማድረግ ምን ያስፈልጋል? በሚል ሲነጋገሩ ለማናቸውም እስቲ ወንጌላዊት ቤተክርስቲያን ቀን ብለን የሰላም በዓል እንዲሆን እንሞክር ብለው ጀመሩት። ከአመት ወደ አመት እየተስፋፋ እንግዲህ ከዚህ ደርሷል። በዚህ አመት ሰላሳ ስተኛው የጀርመን ወንጌላዊት ቤተክርስቲያን ክብረ በዓል ማርቲን ሉተር መጀመሪያውን የፕሮቴስታንት ሃይማኖት ከመሰረተው ሰው ጋራ አምስት መቶ አመት መታሰቢያ ይሄ በዓል እንዲከበረ ሆኗል። በተለይ የበዓሉ መፈክር ለዚህ ዝግጅት መነሻ የሆነው በወሬ ዘጻት በምዕራፍ አስራ ስድስት በቁጥር አስራ ሶስት የተነገረው አጋር ከመቤቷ ከሳራ ጋር ተጣልታ ወደ በረሃ ወደ ጫካ በሄደችበት ጊዜ የእግዚአብሔር መልአክ ተገልጾ አነጋግሯታል። ውሃ ወዳለበትም ቦታ እንድታመራ ነግሯታል። በዚያን ጊዜ አንተ አየህኝ ብላ ተናግራ ነበር። እና መፈክሩ አንተ እኔን አየህኝ ማለት ነው። በዚህ አንጻር ደግሞ ብዙ መናገር ይቻላል። እኔ አየሁህ፣ እሷ አየችህ፣ አንተ አየህ፣ እነሱ አዩ፣ እኛ ተያየን፣ እንደዚህ በዚህ መልኩ ነበረ ገለጻ ሲደረግ የሰነበተው። በተለይ በአሁኑ ጊዜ ዓለም ነውጠኞች፣ ጦረኞች በሃይማኖት ስም የሚያደርጉትን እልቂት ለመቃወም በሚያመች መልኩ ማለት ነው። የሚደረገውን ሁሉ እናያለን። የሚደረገውን ሁሉ እየተመለከትን ነው። ታዩናላችሁ፣ እናያችኋለን ለማለት ነው። ይሄ መነሻ የተደረገው በየ ሁሉ ቦታ የተለጠፈው ይሄ ብቻ ነው። መርህ ቃሉ መርህ ቃል ሁለት አይኖች አሉበት። ሎጎ የሚሉት አይደለ አለ አይደል፣ እሱ ላይ ያለው አይኖች ተስለዋል። ከዚያ ደግሞ ይሄ ታየኛልህ የሚለው አንተ ታየኛል የበርሊን ደብረ ገነት ቅዱስ አማኑኤል የቤተ ክርስቲያን አስተዳዳሪ መላከ ገነት አባ ብርሃን መስቀል ተድላ እንደገለጹት በዓሉ የወንጌላዊት ቤተ ክርስቲያን በዓል ይባል እንጂ በዚህ መድረክ ማህበረሰባዊ ጉዳዮች ሁሉ የሚነሱበት ነው። እንግዲህ በዓሉ በባለቤትነት የወንጌላዊት ቤተ ክርስቲያን ቀን ተብሎ ይዘጋጅ እንጂ በበዓሉ ላይ የሚቀርቡ ርዕሶችን ስናይ ሃይማኖታዊ ጉዳዮች ብቻ አይደሉ የሚነሱ ማህበራዊ ጉዳዮች፣ ፖለቲካውም ደግሞ እንግዲህ ያው ሃይማኖቱም የሚነሳበት በዓል ነው እና በዚህ በዓል ላይ የሚገኙትን ራሱ ስናይ የሀገር መሪዎች ይገኛሉ። በዚህ በጀርመን ካሉት የሀገር መሪዎች ጀምሮ በሌላም አካባቢ ያሉ የተለያዩ የሃይማኖት መሪዎችም ተገኝተው ከህዝቡ ጋር በቀጥታ ውይይት የሚያደርጉበት ልዩ ዝግጅት ነው እና እንግዲህ በዚህም በዓል እኛም ቤተክርስቲያን በጀርመን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተጋብዛለች እና በዚያ ቦታ ተሰጥቶን የእኛን የቤተክርስቲያናችንንም የሀገራችንንም ስነ ጽሁፍ፣ ስነ ህንፃ፣ ታሪክ፣ ሃይማኖት፣ ባህል ለማስተዋወቅ እድሉን አግኝተናል። እኛ ብቻ ሳንሆን ሌሎችም በተለያዩ የማህበራዊ ጉዳዮች ላይ የሚሰሩ ድርጅቶች የድርጅታቸውን ስራ የሚያስተዋውቁበት ልዩ አጋጣሚ ነው። የተለያዩ የእምነት ድርጅቶችም እምነቶችም እየተገኙ ይህንኑ ሁኔታ ለሕዝቡ የሚያስተዋውቁበት፣ ከሕዝቡ ደግሞ ለሚቀርብ ጥያቄ መልስ የሚሰጡበት አጋጣሚ ነው። ይሄ በዓል በተለይ እንግዲህ የበርሊን ቅዱስ አማኑኤል ቤተክርስቲያን በዝግጅቱ ላይ ለየት ያለ ቦታ ተሰጥቶት እንደነበር ነበር የሰማሁት። ዝግጅቱ እንዴት ነበር አባ? በበዓሉ ላይ እንግዲህ ከበዓሉ መክፈቻ ጀምሮ ከዚያም በኋላ መንገድ ዳር ላይ በተደረገው በዓል ላይ የባህል ምግብ በማቅረብ ቡና በማፍላት እንዲሁም ደግሞ ስለ ቤተክርስቲያናችን፣ ስለ ሀገራችን የተለያዩ መረጃዎችን ለሰዎች በመስጠት ቁጥሩ ከፍተኛ የሆነ ሰው እየመጣ ስለ ቤተክርስቲያናችን ማወቅ የሚፈልገውን ነገር እየጠየቀ የሄደበት ሁኔታ ነበረ። በእውነት ስለ ቤተክርስቲያናችን፣ ስለ ሀገራችን ለማወቅም ጉጉት ያላቸው ብዙ ሰዎች እንዳሉ አይተናል። በተለይ ደግሞ እነዚህ ሰዎች ከዚህ ወደ የሰሙትን ለማየት ወደ ኢትዮጵያም ለመሄድ ፍላጎት ያላቸው ሰዎች እንዳሉ ተረድተናል። በተለይም ደግሞ እዚህ በርሊን አካባቢ ያሉ ሰዎችም በተለይ ቅዳሜና እሁድ የሚከበር ታላቅ በዓል ስላለ በዚያ በዓል ላይም ተገኝተው የሰሙትን ለማየት ማሪያውን ለመስማት፣ ጸሎቱን ለመከታተል ፍላጎት እንዳላቸው አይተናል እንግዲህ የተሳት ሳተፍንበት ሌላው ደግሞ መዝሙር በማቅረብ ነው ዜማችን የተለየ ነው እዚህ አካባቢ ከሚሰማው ከሚደመጠው ከሚታወቀው ዜማ የተለየ ስለሆነ የተለያዩ መድረክ ተሰጥቶን ስለነበረ በሰፊ መድረክ ስምንት ትምህርት ቤት መዘምራኑ አቅርበዋል እንዲሁም ደግሞ በተሰጠን ቦታ ላይም ደግሞ እንዲሁ ያው ዝማሬው ቀርቧል እንግዲህ ይህን ይመስል ነበረ የዝግጅቱ ዋና ተጠሪ ጀርመናዊቷ ኤለን ኦቨርሸር ባደረጉት ንግግር እምነትና ፖለቲካ የሚራራቁ አይደሉም ብለዋል እምነትና ፖለቲካ የማይራራቁ ናቸው። በዚህ የቤተ ክርስቲያን በዓል ዕለት የተለያዩ ፖለቲከኞች ለውይይት ለንግግር በዚህ መድረክ ላይ መቅረባቸው አንድ ማረጋገጫ ነው። ዓለም በአንድ ላይ በማይራመድበት በአሁኑ ጊዜ የቤተ ክርስቲያን ቀን በዓል ታዳሚዎች እንደየራሳቸው አስተሳሰብና ግንዛቤ በአንድ ላይ መሆን መቻላቸውን አስመስክረዋል። ረዘም ላሉ ዓመታት በበርሊን ነዋሪ የሆነችው ቅድስት ወልደ ማርያም በዝግጅቱ የኢትዮጵያ ባህላዊ ቡናና ባህላዊ ምግብን ካቀረቡት ኢትዮጵያዊያት መካከል አንዷ ናት። በጣም ጥሩ ነው ያገኙት፣ እኛም ከጠበቅነው በላይ ነው። በጣም ብዙ ጥያቄዎች የጠየቁን ነበረ። ማስተዋወቁንም ስራ፣ ሃይማኖቱንም፣ ምግቡንም፣ ባህሉንም አንድ ላይ አርገነው ማስተዋወቅ የፈለግ ነው። እና መጀመሪያም እኛ ራሳችን ስንዘጋጅ ለየት ማለት አለብን። ከተለየን በምግቡ ብቻ ሳይሆን ባለባበሳችንን ልብሳችንን ለብሰን ከሌሎቹ ለየት ብለን መታየት አለብን ብለን ተዘጋጅተን ነበር የሄድነው። እና የባህል ልብስ ለብሰን እንሄድ ነው። ጥያቄዎች ይጠይቁ ነበረ። አንደኛ በአጠቃላይ ስለ ምግቡ እንዴት ነው የሚሰራው? ውስጡ ምን አለ? ስለ እንጀራችን እንዴት እንደሚሰራ፣ ስላበላሉ ምግቡን ከወሰዱት ሰዎች ብዙዎቹ በእጃቸው እንዴት እንደሚበላ እያሳየን ነው። በእጃቸው ሊበሉን የወሰዱት በጣም ጥቂቶች ነበሩ። አይ ይቅርብን፣ በሹካና ማንኪያ ስጡን ብለው ያሉ። በቴሌኮሙኒኬሽን ኢንጂነሪንግ ትምህርት ተመርቆ እዚሁ ትዳር ይዞ ከሀያ አምስት ዓመት በላይ የኖረው በላይ ደመረ የበርሊኑ ቅዱስ አማኑኤል ቤተክርስቲያን ሌላው አገልጋይ ነው። የጀርመን ወንጌላዊት ቤተ ክርስቲያን ቀን ነው። በዛ ትዕይንት ላይ በጣም በሺ የሚቆጠሩ የሃይማኖት ተቋማቶች እዛ ነበሩ። ኤግዚቢሽን ያሳዩ ነበረ። ለእኛም በጣም ብዙ የተማር ነው ነገር አለ ከነሱ አሁን እንዳልኩሽ የተለያዩ ተቋማቶች እየመጡ ያነጋግሩን ነበር። ቤተ ክርስቲያን ያው ህዝቡ ሁሉ ካለው ትልቅ እምነት የተነሳ የተነገረውን እሺ ብሎ አሜን ብሎ ስለሚቀበል በተለይ ወጣቶችን እና ልጆችን በቤተ ክርስቲያን ትምህርት በጥልቅ አንጾ ማሳደግ የሚለው ላይ አልተሰራም እና አሁን ነው ይሄ እንቅስቃሴ የጀመረው። አሁን ደግሞ የሚያሳየ ምንድን ነው ይበልጥ በዚህ ስራ ላይ እንድንቀጥል እና በተለይም እኛ ደግሞ ውጭ የምንኖር ሰዎች ያለው ፈተና ብዙ ስለሆነ ያለው እንቅፋት ወይም ከቤተ ክርስቲያን ስርዓት ከሀገር ባህል የሚያርቅ ብዙ ነገር ብዙ መንገድ ስላለ እዛ ላይ አጥብቀን መስራት እንዳለብን የተረዳንበት ሁኔታ ነበረ በዝግጅቱ ላይ ከተለያዩ የክርስትና ሃይማኖቶች ሌላ የሙስሊም ሃይማኖት፣ የቡዲዝም እናም ሌሎች የተለያዩ ተቋማቶች ተካፍለዋል። የዝግጅቱ ዋና ተጠሪ ጀርመናዊቷ ኤለን እቪሸር ባደረጉት ንግግር መድረኩ የሃይማኖቶች መታወቂያም ነበር። በምንገኝበት በግሎባላይዜሽን ማለትም በአጽናፋዊው የኢኮኖሚ ትስስር ዓለም የተለያዩ እምነቶች ተነጣጥለው መጓዝ አይችሉም። ግን አንዱ ስለሌላው ሃይማኖት የሚያውቀው በጣም በጥቂቱ ነው። የቤተ ክርስቲያን ቀን የክርስትናና እስልምና ሃይማኖትን በማገናኘት የግንኙነት ድልድይ የሚገነባ ቀን ነው። የበርሊን ደብረ ገነት ቅዱስ አማኑኤል ቤተ ክርስቲያን አስተዳዳሪ መላከ ገነት አባ ብርሃነ መስቀል ተድላ ከዚህ ዝግጅት ብዙ ትምህርት ቀስመናል ሲሉ ተናግረዋል። እንግዲህ ከዚህ በእውነት በርሊን ብዙ የእምነት ጉዳይ የሚነሳበት ከተማ አይደለም እና በዚህ ከተማ ላይ ይህን ያህል ቁጥር ያለው ሕዝብ ተገኝቶ የእግዚአብሔር ስም ሲጠራ ማየት እጅግ በጣም ያስደስታል። በተለይ ደግሞ በተለያዩ ርዕሶች ላይ ይደረጉ የነበሩ ውይይቶች እጅግ በጣም ማራኪና አስተማሪ ነበሩ። ይሁንም ደግሞ ልዩ ልዩ ድርጅቶች ደግሞ በአፍሪካም በእስያም በተለያዩ የዓለም ክፍላት ደግሞ እንዴት እንደሚሰሩ ያየንበት አጋጣሚ ስለነበረ አግኝተንበታል ብዬ አምናለሁኝ። በተለይ ከአስተዳደራዊ ከዝግጅቱ አንጻር እኛም ደግሞ ያንን ነገር በተለይ እንደዚህ አይነት ነገሮችን ብናደርግ መልካም እንደሆነ ያየንበት አጋጣሚ ነበር። የበርሊን ደብረገነት ቅዱስ አማኑኤል ቤተክርስቲያን መድረክ ተዘርግቶበት በነበረበት ቦታ የበርካቶችን ቀልብ ስቦ የነበረውና አረንጓዴ፣ ቢጫ ቀዩን የኢትዮጵያ ባንዲራን አገልድሞ መድረክ ላይ ከመዘምራን ጋር ተሰልፎ ሲያዜም ታሪክን፣ ባህልን ሲያስረዳ የነበረው ጀርመናዊው ሊዮናርድ ባህ ነው። ሊዮናርድ ታሪኩን እንዲህ ተናግሯል። እኔ የምንም አይነት እምነት ተከታይ አልነበርኩም። ወደ ቤተ ክርስቲያንም አልሄድም ነበር። ቤተሰቦቼ የወንጌላዊት ቤተ ክርስቲያን እምነት ተከታዮች ቢሆኑም እኔን ወደ እምነቱ አልወሰዱኝም፣ በክርስትናም አላስጠመቁኝም። የ15 የ16 ዓመት ልጅ ሳለሁ ስለ ኢትዮጵያ ታሪክ፣ ስለ አጼ ኃይለ ስላሴ የማወቅ ጉጉት አደረብኝ። ስለ ኢትዮጵያ በጣም ብዙ የታሪክ መጽሐፍትን አንብቤ ያለሁ፣ ስለ ኦርቶዶክስ ተዋህዶ እምነትም አንብቤ ያለሁ። ከዚያ ነው በእምነቱ ተስቤ ጀርመን ኮሎኝ ወደሚገኘው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሄድኩት። ወደ እምነት ተቋም ሲሄድ የዛን ጊዜው ለእኔ ለመጀመሪያ ጊዜ ነበር። ከዚያም መኖሪያዬን ወደ በርሊን ቀይሬ በርሊን ወደሚገኘው ቅዱስ አማኑኤል ቤተ ክርስቲያን በየጊዜው መሄድ ጀመርኩ። ከዚያ ነው ስለ ሃይማኖቱ ትምህርት ወስጄ በአመቱ ማለትም በጎርጎሮሳዊ 2014 ዓ ም መጋቢት ወር ክርስትና ለመነሳት የበቃሁት። ሊዮናርድ ወደ ኢትዮጵያ እንዴት እንደሄደ እንዲህ ነበር የገለጸልን። ወደ ኢትዮጵያ የሄድኩት አገሪቱን፣ ሕዝቧን፣ ታሪኳን፣ አኗኗሩን ቀረብዬ ለማወቅ ስለፈለግኩ ነው። በተለይ በተለይ ደግሞ ባህላዊውን የኦርቶዶክስ ተዋህዶ ቤተ ክርስቲያን ትምህርት ቤት ለመጎብኘት ነበር። ማለት ባህላዊውን የግዕዝ አነባበብ ዘዴ፣ የጸሎት ስነ ስርዓቱን ለማየት ነበር። እዚያም ሄጄ በመጠኑ በከፊል ተምሬ ተመልሻለሁ አለሁ። ይህን የጀመርኩትን ትምህርት ግን ተመልሼ ወደ ኢትዮጵያ በመሄድ መቀጠል ፈልጋለሁ። ሊዮናርድን በመጨረሻ በአማርኛ ለኢትዮጵያውያን የምታስተላልፈው መልእክት የለህም ወይ አልኩት። ይህንን መለሰ። እኔ ኦርቶዶክስ ነኝ። እኔ የማርያም ልጅ ነኝ። ያ እሑድ እሑድ ቤተ ክርስቲያን ነኝ። ቅዳሴ ላይ አለኝ። እኔ የቅዱስ አማኑኤል ቤተ ክርስቲያን ያቆ ነኝ። እግዚአብሔር ይመስገን፣ አምላክ ይመስገን። ኢትዮጵያውያን ተባርካችሁ፣ ጸልዩልኝ። አድማጮች ለ ሰላሳ ስድስተኛ ጊዜ ስለተካሄደው ስለ ጀርመን ወንጌላዊት ቤተክርስቲያን ቀን በዓል ምንነት ያየንበት መሰናዶ እስከዚሁ ነበር። በዝግጅቱ ላይ የተነሱ ፎቶግራፎችን በድረገጻችን ላይ በመግባት እንድታዩ እንጋብዛለን። ቃለ ምልልስ የሰጡኝን ሁሉ በማመስገን ዝግጅቴን እዚህ ላይ ያጠናቀቃለሁ። አዚብ ታደሰነኝ ጤና ይስጥልኝ።